E <music> 33 የኢትዮጵያ ተቃዋሚ ፓርቲዎች በዚህ ዓመት በሚደረግ የአካባቢ ምርጫና ወደፊትም የሚካሄዱት ምርጫዎች እንደ 2002ቱ ከሆነ ለሀገሪቱ ህልውናም አስጊ እንደሆነ ተገለጸ። ፓርቲዎቹ ከዚህ አኳያ መንግስት እንዲያነጋግራቸው ለጠቅላይ ሚኒስትር ጽህፈት ቤት አቤቱታቸውን እንደሚያቀርቡም አስታውቀዋል። መለስካቸው አማሃ ዝርዝሩን ይዟል። 33ቱ ተቃዋሚ ፓርቲዎች ያቋቋሙት ጊዜያዊ ኮሚቴ ሰብሳቢ አቶ አስራት ጣሴ ለቪኦኤ እንደገለጹት ባለፈው ወር አዳማ ከተማ ብሔራዊ ምርጫ ቦርድ የ 2005 ዓ ም የአካባቢ ምርጫን አስመልክቶ መርሃ ግብሩን ካሳወቀ በኋላ እነዚህ ፓርቲዎች ላቀረቡት የጋራ ጥያቄ አጥጋቢ መልስ አልሰጠም። እነዚህ ፓርቲዎች እንደሚሉት በኢትዮጵያ የሚካሄዱ ምርጫዎች ነጻ፣ ፍትሐዊ፣ ህጋዊና ተቀባይነት ያላቸው እንዲሆኑ ከተፈለገ ያለፈውን መንገድ መድገሙ ዋጋ የለውም፣ የበለጠ ችግር ውስጥ ይከተናል ብለውም ያምናሉ። በአቶ አስራት ጣሴ አመለካከት ይህ የፓርቲዎቹ እምነት ብቻ አይደለም። እንደ ኢትዮጵያ ዘመን አቆጣጠር በሁለት ሺህ ሁለት ዓመተ ምህረት የተካሄደውን አገር አቀፍ ምርጫና የኢህአዴግ ዘጠና ዘጠኝ ነጥብ ስድስት በመቶ አሸንፌያለሁ ያለውን ምርጫ ዓለም አቀፍ ታዛቢዎች አይቀበሉትም ይላሉ። ይሄ በእኛ እምነት ብቻ ሳይሆን በአውሮፓ ህብረት ታዛቢዎች የምርጫ ታዛቢዎችም ሪፖርት ውስጥ ምርጫው ዓለም አቀፍ መስፈርቶችን ያላሟላ፣ በጫና የተካሄደ፣ እኩል የመጫዋቻ ሜዳ ያልነበረው፣ ገዢው ፓርቲ የተቆጣጠረውን የመንግሥት መዋቅርና የአገር ሀብት አላግባብ ጥቅም ላይ ያዋለበት፣ የምርጫ ሂደቱም ከምዝገባ ጀምሮ እስከ ቆጠራ ችግር የነበረበት፣ በአጠቃላይ ግልጽነትና ታማኒነት የጎደለው ፉክክር ባልተደረገበት የተካሄደ ምርጫ ነው። እንዲህ ያለ የተበላሸ ምርጫ ዳግም መካሄድ እንደሌለበት በዚህ ችግር መንሲዎች ለመወያየት የምርጫ ቦርድን በር ደጋግምን አንኳኩተናል፣ የሚሉት አቶ አስራት ተቃዋሚዎች ተስፋ መቁረጥ እንደሌለባቸውም ያስገነዝባሉ። አሁን ለጠቅላይ ሚኒስትር ጽህፈት ቤት እነዚህ ፓርቲዎች የሚያቀርቡት አቤቱታም ከባለቤትነት ስሜት አኳያም ጭምር እንደሆነ ያስገነዝባሉ። የዚህች አገር የወደፊት እድል ይመለከተናል። ምርጫ ሰላማዊና ሕጋዊ ካልሆነና በነበረው በሁለት ሺህ ሁለት መንገድ የሚቀጥል ከሆነ ለሀገራችን ሰላም፣ መረጋጋት፣ ኢኮኖሚ እድገት፣ ህልውና ችግር የሚፈጥር መሆኑን በመግለጽ ወደ ውይይት እንዲገባ ነው የጠየቅ ነው። የተቃዋሚ ፓርቲዎች ጥያቄ ግልባጭ ለተወካዮች ምክር ቤት አፈ ጉባኤና ለኢህአዴግ ጽህፈት ቤት እንደሚቀርብ ለገለጹት ለአቶ አስራ አጣሴ የአሜሪካ ድምፅ ሬዲዮ አዎንታዊ መልስ ሊጠብቁ እንደሆነ ጠይቋቸዋል። እኛ ምርጫን በተመለከተ ግልጽ እያልን ያለነው ለምርጫ ሁላችንም እየተዘጋጀ እንጠብቃለን። ምክንያቱም ተቃዋሚ ማለት ወደ ስልጣን የሚሄድበት አንድና አንድ መንገድ ምርጫ መንገድ፣ ሌላ አቋራጭ መንገድ የለም፣ እኛም አንፈልገውም። ስለዚህ ዝግጅታችንን እንቀጥላለን። ነገር ግን እንደ ሁለት ሺህ ሁለቱ ምርጫ ልቀማችሁ ካሉን ተቀሚዎች ለመሆን ዝግጁ አይደለን። አቶ አስራት አያይዘው እንደገለጹት ሰላሳ ሦስቱ ተቃዋሚ ፓርቲዎች የሚያቀርቡት አቤቱታ ምርጫን በተመለከተ ብቻ እንዳልሆነ አብራርተዋል። በአሁኑ ጊዜ በአዲስ አበባ እና በአካባቢዋ የተለያዩ ስፍራዎች በሚኖሩ ነዋሪዎች ላይ የሚፈጸመው ቤት የማፍረስ ዘመቻ ኢሰባዊ ነው ብለውታል። በእርሳቸው አገላለጽ አጥፊው የትኛውም ወገን ቢሆን ድርጊቱ ኢሰባዊ ስለሆነ ይህ እንዲቆም ፓርቲዎች ጠይቀዋል ብለዋል። ሌላውና ዋናው የፓርቲዎቹ ጥያቄ ነው ያሉት ደግሞ በአሁኑ ጊዜ መንግስት ህገ መንግስታዊ ድንጋጌን በመጣስ ይፈጽማል ስላሉት በሃይማኖት ጉዳይ ጣልቃ መግባት ድርጊት ነው። ማብራሪያውን ከአቶ አስራት ጋራ ለቪኦኤ የሰጡት የመላው ኢትዮጵያ ዴሞክራሲያዊ ፓርቲ መኢዴፓ መሪ አቶ ኑሪ ሙዴስር እንዲህ ይላሉ። ህገ መንግስቱ ላይ መንግስት በሃይማኖቶች ጣልቃ እንደማይገባና ሃይማኖቶችም ደግሞ በመንግስት ላይ ጣልቃ እንደማይገቡ ይገልጻል። ግን መንግስት ልዩ ልዩ ሽፋን እየሰጠ በተለያየ ጊዜ በተለይ አሁን በአሁኑ ጊዜ ባየነው በሙስሊሙ ማህበረሰብ ላይ ህገ መንግስቱን ለማስተማር ነው በሚል የራሱን ሰዎች የኔን ሰው ምረጡ በማለት በህገ መንግስቱ ላይ ልዩ ልዩ ሻን በመስጠት የሚያደርገውን ጣልቃ ገብን በማቆም የሃይማኖት ድርጅቶች በነፃነት ስራቸውን እንዲሰሩ የማድረግ ግዴታ ያለበት በመሆኑ እነዚህ 33 ድርጅቶች በሙስሊሙ ማህበረሰብ ላይ የሚደርሰውን የሃይማኖት ጥሰትን መንግስት ማቆምና መንግስት ከሃይማኖት ድርጅቶች ራሱን አውጥቶ የሃይማኖት ድርጅቶች በራሳቸው ነፃነትና በራሳቸው የውስጥ አሰራር መሰራት ስላለባቸው ነው። ብሔራዊ ምርጫ ቦርድ ባለፈው ሳምንት ለቪኦኤ እንዳስታወቀው ከሆነ በ205 ዓ ም የአካባቢ ምርጫ ለመሳተፍ በተዘረጋው መርሃ ግብር መሠረት እስከ ሳምንቱ መጨረሻ ድረስ 22 ፓርቲዎች የምርጫ ምልክቶቻቸውን ወስደዋል። አቶ አስራጣሴ በአሁኑ ጊዜ ምርጫን በተመለከተ ያሉትን ችግሮች ለመፍታት በጋራ የሚሰሩት ተቃዋሚ ፓርቲዎች ቁጥር ቀደም ሲል ሰላሳ አራት ሲባል የነበረው በስህተት እንደነበረ ገልጸዋል። ስህተቱ የተፈጠረው የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ኢሶ ዴፓ ለተባለው ድርጅት ሁለት ፊርማ ስለሰፈረ እንደሆነም አስረድተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ